የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ አርብ ኅዳር 12 2012 ዓ ም ነው ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። ኢትዮጵያውያን ከሩዋንዳ ፍጭት እንዲማሩና ክፉ ነገሮችን በሀገሮች ውስጥ እንዳይከሰቱ መትጋት እንዳለባቸው ምሁራን ሀሳባቸውን ስላጋሩበት መድረክ በምሽቱ እንነግራችኋለን። ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ፣ ካለቁ በኋላ የተነጋገሩ አሉ። ከዛ በጣም ደግሞ ከከፋ፣ እንደ ሩዋንዳ ስለ ብሔር ብሔረሰብ፣ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ህግ ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማረው። በራስ ስህተት ሲማር ዋጋው እስከ ህይወት ድረስ የራስን ነው። ያስ አቶ ሽመልስ ኢታንጮን የሰማናቸው በቅርቡ እዚ ዋሽንግተን ዲሲ በነበረው ፖለቲካዊ የውይይት መድረክ ላይ ከተናገሩት የተወሰደ ነው። ዝርዝሩ ሐሳብ በምሽቱ ይደመጣል። ሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጡባቸው የሰውን ማንነት መዳሰስ ደስ ይለኛልን። አሁን ደግሞ ያዳመጥ ነው ልዑል ሸዋ ፈራውን ነው ወጣት የፊልም ባለሙያ ነው። የኪነ ጥበብ አለም ጉዞውን በምሽቱ ያጋራናል። እነዚህና መሰል ጉዳዮችን በምሽቱ ታዳምጣላችሁ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን። አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ ባጭሩ የሚያስቃኙን አጫጭር ዜናዎች ይሰማል። ከዜናዎቹ ጋር ተመልሰን ወደ እናንተ መተናል። ከትላንት በስቲያ ረቡዕ ዕለት የኦሮሚያ ክልላዊ መንግስት ውስጥ ባለስልጣን የሆኑት አቶ ቶላ ገዳ ለስራ ጉዳይ ወደ ቄለም ወለጋ ዞን ይጓዙ በነበረበት ወቅት ላሎ አሳቢ ወረዳ ውስጥ እስካሁን ማንነታቸው ባልታወቁ ታጣቂዎች መገደላቸውን የምዕራብ ወለጋ ዞን አስተዳደር ለአሜሪካ ድምጽ ተናግረዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ኤልያስ ኡመታ እንደተናገሩት ይህ ግድያ የተፈጸመው በላሎ አሳቢ ወረዳ ጋራ ቶሬ በሚባል ቦታ ላይ ከጠዋቱ አምስት ሰዓት አካባቢ መሆኑን ን ገልጸዋል። ጥቃቱ በተፈጸመበት ወቅት ከአቶ ቶላ ጋ የቄለም ወለጋ ዞን ምክትል አስተዳዳሪ እና የጸጥታ አስተዳደር ጽህፈት ቤት ኃላፊዎች እንዲሁም ሌሎች ሰዎች አብረዋቸው ነበሩ ብለዋል። አቶ ኤልያስ እንዳብራሩት በዞኑ በተለያዩ ጊዜያት የመንግስት ባለስልጣናት ላይ ያነጣጠረ የግድያ ሙከራ ሲካሄድ ነበር ብለዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባሸነፉበት ፕሬዚዳንታዊ ምርጫ ጣልቅ የገባችው ሩሲያ ሳትሆን ዩክሬን ነች የሚባለው የፈጠራ ወሬ ነው ሲሉ አንድ የቀድሞ ዋና የዋይት ሀውስ የብሔራዊ ጸጥታ አማካሪ ተናገሩ። ፊዮና ሂል ፕሬዚዳንት ትራምፕ ከስልጣን በሚሰናበትበት ደረጃ ሊያስከስስ የሚችል ጥፋት ፈጽመው እንደሆነ እየመረመረ ለሚገኘው የተወካዮች ምክር ቤት የደህንነት ኮሚቴ በሰጡት የምስክር የምስክርነት ቃል ላይ ነው ይህንን የተናገሩት። ኢራን ውስጥ ጸረ መንግስት ተቃውሞውን ለማፈን ታልሞ የኢንተርኔት መገናኛው ከተቋረጠ ዛሬ ስድስተኛ ቀኑን የያዘ ሲሆን የሀገሪቱ ባለስልጣናት በዛሬ ዕለት በበርካታ የሀገሪቱ የሀገሪቱ ክፍሎች አገልግሎቱን ከፍተናል ማለታቸውን ተከትሎ በጥቂቱ ስሜቱ ሻል ማለቱ ተሰምቷል። ኔት ብሎክስ የተባለው ቢሮውን ለንደን ውስጥ የሆነ የኢንተርኔት አገልግሎት ተከታታይ ቡድን ትላንት ሐሙስ አከታትሎ በትዊተር ገጹ ላይ ባወጣው ማስታወሻ በኢራን ሙሉ በሙሉ በሚባል ደረጃ ለ113 ሰዓታት ተዘግቶ የቆየው የኢንተርኔት አገልግሎት ትላንት መጀመሪያ በአምስት በመቶ ዛሬ ጧት ደግሞ በአስራ አምስት በመቶ ለቀቅ መደረጉን ዘግቧል። የኬንያ መንግሥት በሀገሪቱ በአይነቱ የመጀመሪያ የሆነውን ብሔራዊ የአእምሮ ጤና ጉባኤ በዚህ ሳምንት አካሂደዋል። የጉባኤው ዓላማ የአእምሮ ጤናን የተሻለ መንግሥታዊ ትኩረት ለመስጠት እኛ በሀገሪቱ የማኅበራዊ ኢኮኖሚያዊ አጀንዳ ውስጥ ለማካተት እንደሆነ ተጠቁመዋል። ኬንያ ውስጥ የአእምሮ ጤና ችግሮች አሁንም እንደ ነውር የሚቆጠሩ ሲሆን፣ በዚህም ምክንያት ብዙ ሰዎች ሕክምና እርዳታ ከመፈለግ ወደ ኋላ ይላሉ። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ መደመጡን ይቀጥላል። ከአሜሪካ ድምፅ ራዲዮ ነው። በመቀጠል የመጀመሪያውን ዝርዝር ዜና እናሰማችኋለን። ወደዚያው እንሻገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር ከእኛንን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ላይ ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሀሳብ ከትንታኔ ጋር ቀርቦበታል። የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው ስምንት ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪታንጮ እነዚህ ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማያያዝ ትንተና ሰጥተዋል። ጽዮን ግርማ ዝርዝሩን ታስደምጠናለች። አቶ ሽመልስ ኪታንጮ በሀዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሀሳባቸውን በማካፈል ይታወቃሉ። በዚሁ መድረክ ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በእርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሑፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበውን ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች ስምንት ናቸው ይላሉ። የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛናነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል ህሳቤ እንኳን ባይኖርም ግን የጋራ ልዋላዊ ሀገር ውስጥ የሚኖሩ ሰዎች እኛናነሱ ብለው ከፋፍለው ሲጀምሩ እንደ አንድ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትን እንደ ውሻ እንደዚህ ይስሉ ነበር ናዚዎቹና ልክ እንደዛ የምንጠቀማቸው ቃላቶች፣ የምንሰጣቸው ስሞች፣ ለሃይማኖት የምናደርጋቸው ነገሮች፣ ይሄ ሲምቦላይዝ ማድረግ ከከፈልን በኋላ እነሱ እኮ እንደዚህ ናቸው እኛ የተሻልንን እኛ ደህና ነን ለማለት እንደዛ ሲምቦላይዝ ሲምቦል ማድረግ እንደ ምልክት መስጠት አልፎ የጁሾችን ካየል ምልክት ሁሉ ኮከብ ሰማያዊ ኮከብ ሁሉ እያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበረ። ከዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ እኛውን ቡድን በአስተሳሰብ የተለየውን ቡድን ጭላሽ የመቀባት ነገር አለና፣ ይሄ ሁለተኛው ደረጃ ነው ወይ ብዬ ጠይቃለሁ። እናንተም መጠየቅ ወይም የራሳችሁን መውሰድ ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ፣ ሰው አይደሉም በረሮ ናቸው፣ ሰው አይደሉም ውሻ ናቸው፣ እነዚህ ሰፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድን ነው የምታደርገው? ሰፋሪ ከመጣብ ምንድን ነው የምታደረገው? እንግዲህ እነዚህ ዲሁማናይዝ የሚያደርጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደኋላ እንዳይመለስ ሰው አታረገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው። አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ። አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ በአጭር ሰዓት በመቶ ቀን አንድ ሚሊዮን ሰው በዛ ጊዜ የሩዋንዳ ህዝብ ስድስት ሚሊዮን ነበረ። ስለዚህ አስራ ሰባት ፐርሰንት የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያደረግ እኛ ገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት። ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በልሂቃን ነው የሚመራው። ልሂቃን ይገቡበት ለዛ ነው በጣም ኤፊሽንት የሚሆነው፣ በአጭር ጊዜ ብዙ ሰው የሚገደለው፣ በአጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነው። እና የእኛም ልህቃን ኦርጋናይዝ ያደረጉታሉ ወይ እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ይሄ ኦልሬዲ ለይተዋቸዋል፣ ሲምቦላይዝ አርገዋቸዋል። ከዛ በኋላ ከስብእናቸውን ይክደዋል። አንደኛው የአንደኛውን ግሩፕ ከዛ በደንብ ኦርጋናይዝ ያደርጋሉ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያሉ። ይሄ ጥግስ ይይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ እዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈለጋል። ይሄ በደንብ ፖላራይዚንግ ቢሆን ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀመራል፣ መስጊድ ማቃጠል ይጀመራል። ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀመራል። ይሄ አምስተኛ ስቴጅ ነው። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ፣ ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለጊድያ ኦልሬዲ ተደራጅቷል፣ ተዘጋጅቷል፣ ሰው አይደሉም ተብሏል ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እናድርግ። ሰባተኛው ደረጃ ግድያዎች ይፈጻሉ። አክቹዋሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጽማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደርጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። መቶ ሰው ከሞተ አምስት ነው፣ አንድ ሺህ ሰው ከሞተ አንድ ሺህ ነው፣ አንድ ሚሊዮንም ሲሞት እንደዛው ቁጥር የመጀመሪያው አንድ ነገር ስኑ ሁለተኛው የሞቱ ሰዎች ላይ የሚመሰክር መስሎ ከታያቸው የአይን እማኞችን ወይም ማስረጃ የሚሆኑችን ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ታራ ግጭት ነው የነበረ ነው ታሪካዊ ነው፣ በዚህ ቡድን እና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ ስድስት ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው አንድ ሚሊዮን ሰው ማለቅ አለበት፣ ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት ነው። እነዚህ ስምንት ደረጃዎች ናቸው ያሉት አንዳንድ አርቲክሎች ላይ አስር ደረጃ ይሉታል አንዱን በሁለት ቦታ እየከፈሉት ማለት ነው በአጠቃላይ ግን ይሄ ላይ አለም አቀፍ ስምምነት አለ እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጠዋል ማለት አቶ ሽመልስ እንዲህ ያለ ክፉ ነገር በአንድ ሀገር ላይ እንዳደርስ ከሌሎች መማር ያስፈልጋል ሲሉ ምክረ ሀሳባቸውን ሰንዝረዋል። ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩ አሉ። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ፣ ስለ እንደዚህ አይነት ነገር መናገር አይቻልም የሚል ሕግ ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው ምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው ምንማር። በራስ ስህተት ሲማር ዋጋው እስከ ሕይወት ድረስ ነው የራስን ነው የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም፣ በኢትዮጵያ ምድር እንዲህ ያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ምሁራን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በቀጣይ ደግሞ በኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ውስጥ ስለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። አዲስ ቸኮል ዘገባውን ይልኮልናል። የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርጫት ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማ በተለይ ለቪዮ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋ ና በርገሌ ተፈናቅለው በገንደ ተስፋ ቁጥሩ ሁለት ትምህርት ቤት ና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች ከምስራቅ ሐረርጌ ቀርሳ ና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ ስድስት የአዲስ ዓመት ዋዜማ ጀምሮ በተቀሰ የለቀሰውና ያዝ ለቀቅ እያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤት እና ገብርኤል ቤተክርስቲያን ለተጠለሉት ስለተደረገው የሰብዓዊ ድጋፍ አቶ ከተማ ሲናገሩ ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። በተለይ ገንደተስፋ የሚባለው አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን ገንደ ተስፋ ቁጥር ትምህርት ቤት የሚባላለ እዛ ገብተው ነበረ። በተጨማሪ ደግሞ ከገብርኤል ቤተክርስቲያን የተጠለሉ ነበሩ። ለእነዚህ እያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማልተስ ነው። ለሁለቱም ለገነት ስም ቁጥሯት ቤት ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናለን። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በነ ያሬድ ሹመቴ የሚመራ ቲም አለ። ያ ቲም በሀገር ፍቅር ቲያትር ቤት አካባቢ ያሰባሰበውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል፣ አልባሳትን ልኮልናል። እሱን በወቅቱ እዚያው ቦታ ተገኝተን በኛ በጎ ፈቃደኞች እና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል። ለምን ያህል ሰዎች ገነት አስፋ ቁጥር ሁለት ትምህርት ቤት ወደ 133 ቤተሰብ አባወራ ነው የያዝነው። Gabriel, o těch sendemů, kde srdce a byl ከዚህ ባሻገር ከገንዳ አዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች ስልሳ ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገው እለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜም የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በምስራቅ ኦሮሚያ ተከስተው በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ ሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል። ከዚህ ከ ብዛት ሀርጌ ከወተር ከቅርሳ አካባቢ ወደ ገብረ ቤተክርስቲያን ይጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደርጎልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድነው ያለውን ነገር ለልብስ እና ሌሎች ሌሎች ቁሳቁሶችን እንዲደርሱ አድርገናል። ለነሱ ማለት ነው። ቁጥራቸው ብዙም አይደለም። እነሱ ለሰላሳ ዘጠኙም ማድረግ የሚገባን አድርገናል። ለዩኒቨርሲቲው ተማሪዎች ስላደረጉት ድጋፍም አቶ ከተማ የሚሉት አላቸው። ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የእርስ በርስ ግጭት መጀመሪያ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት እና የመጀመሪያው የእኛ ድጋፍ ያደረግነው ምንድ ነው ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ ነው የሰራነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራን። ይህን ከሰራንና ካጠናቀም በኋላ ደግሞ እንደገና ሄደን አስባራግነው አሴስመንት የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበረ ይህንንም በወቅቱ አድርሰናል በተረፈ እንግዲህ ከእነሱ ጋር በመሆን በጎ ፈቃደኞች አብረው እያገዙ ይገኛሉን ወጣቶቹ ማለት ነው እና ወደ ቦታቸው ወደ ዱክሬትም እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ነው ያለው በእኛ በኩል ግን አስፈላጊውን ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው የተፈናቃዮቹ የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ ተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ አረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ ሁለት ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸውን ድሬዳዋ እንደመጡ የሚናገሩት ወይዘሮ ፍቅር ተመንገሻ እንዲህ ይላሉ። የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችንም ሳይቀርብን አብሉ አጠቱን ቀይ መስቀልም እንዲህ አመንተኛ አባት መንታፍና ልብስ ሰጥተውናል አንዳንድ ልብስ ደግሞ የምንቀይረው ነገር አድርጎልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነች ሩዝና የተወሰነች ቤት ነበረች ችን እያደአግን ጨርሰናል። በአሁን ሰዓት ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው ምንበሎ አቸውም የጠየቀን መንግስት የለም አስተዳደር የድሬዳዋ አስተዳደር መንግስት አስቀድሞ በገደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤልዬ ከምስራቅ ሐረርጌ የተፈናቀሉትን በነገ እለት ሊጎበኙ ማሰባቸውን ተናግረዋል። ዛሬ ሄጅ የጠይቂያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም። መጠው ማላዩንም እያሉ ነበር

ድጋፍ ስ አድርጋ ድጋፍ አድርገናል። ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀደሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገ እለት ትምህርት ትጀምራለሁ ብሎ ማስታወቂያ ስነግሯል። ሆኖም በስላሴ ቤተ ክርስቲያን የተጠለሉት አንድ ሺህ ሶስት መቶ ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታየው ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ፣ እናመሰግናለን። ወደ ቀጣዩ ዘገባ ስናመራ ልዑል ሸዋፈራው ራሱን በራሱ የፊልም ጥበብ ያስተማረ የፊልም ባለሙያና የመዝናኛ ኢንዱስትሪው ላይ የራሱን ተጽዕኖ ለማሳረፍ እየጣረ የሚገኝ ወጣት ነው። ከኤደን ገረመው ጋር አጭር ቆይታ አድርጓል። አዲስ አበባ ዩኒቨርሲቲ ገብተው ፖለቲካል ሳይንስ ነው ያጠናው። የሁለተኛ ዓመት የዩኒቨርሲቲ ተማሪ እያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው የዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲ እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳይ ልዑል ሸዋ ፈራው የፊልም ስራ ባለሙያና የዋግ ኢንተርቴንመንት መስራች ነው። ሰዎች እንደኛ ባላዶ ቤት ይባላል የመናፍስት ቀን ብለን እንተረጉመዋለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋር እና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባት ህዝታ ና ስቲስ ለምንድን ነው ስለ እሱ ማናውራ? እሱን ነገር እንጻፈው ተባለ እና ታሪኩ ምንድን ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው የማንነት ቀውስ ያጋጥመው እና እሱን ነገር አዲስ አበባ ውስጥ ወክ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቅስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያያል፣ የሆነ ትዝታ ይቀሰቅስበታል እና በዛ ውስጥ የዛን ሰውዬ የማንነት ቀውስ የምንዳስስበት ፊልም ነበረ እና በጣም ያው ሁልጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ ግን ያው ምንም አይነት ትምህርት ስላልነበረን በዛ አንድ ዓመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘ ነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማርነው ያን ጊዜ ነው። እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩኝ ሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ። መቼ ትወለድሽ? ከየት ነው የጀመረው ታሪክሽ? አንቺ ነገስታቱ መናገሻ አሸገር ኮረዳይቱም እስኪ፣ ስንክሳርሽን አውጊ ከአልፎ ያጁ በፍቅረሽ መጣት ተብትበሽ እስካሰርሻቸው ግዞተኞች ስንቱ አልፎብሻል። ግብር ስታበይ እልፍኞሽ ውስጥ የክብር ቦታ ከሚያገኙት እንደ እንጀራ ልጅ ደጃፍ ላይ ሆኖ ወደ ውስጥ ከሚያመትሩት ምንዱባን ስንቱን አይተሻል። ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት ዓመታት በኋላ ደግሞ በድጋሚ ወደ ፊልሙ አለም ተመልሷል። ሁለተኛ ፊልሜ ዳንዲ ላይንስ ይባላል። ገላ የሚለው ቆይተዋል። ፊልሙ ሁለት ሺህ አስራ ሰባት ላይ ነው መቅረጽ የጀመርኩት ፊልሙን። አለቀ ተቀርጾ፣ ግን አሁንም ተቀምጧል። ቀስ ብዬ እጨርሰዋለሁ ብዬ ነው ማስበው። ይመስለኛል በጣም ፐርሶናል የሆነ ታሪክ ስለሆነ ይመስለኛል። እንደ ጸሐፊ እና እንደ አዘጋጁ የሰራሁት ነው። ተኛ የእኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊ እና ስክሪፕት ኤዲተር ነበር። አራተኛው ፊልም ደግሞ ፕሉም ብላንሽ በፈረንሳይኛ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ ተወዳደርኩበት ፊልም ማለት ነው። ቡርኪና ፋሶ ሄጄ ነበር የሰራሁት ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለማያውቁት ቋንቋ አካባቢ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት እዚህ ፕሮግራም ታጭቼ ስሜ ገባ ማለት ነው። ማይክ አያኑ ሱ ሳን ኮር ሱን ኮር Hallelujah Hallelujah Praise is to our Christ የሚያስቀምጥ ነው አሌድ የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኙ የሃይማኖት መሪዎች መጥፎ መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው እና ይሄ ፊልም ብዙ ቦታዎች ታይቷል ጽፌያለሁ እና ዳይሬክት አድርጌያለሁ ወይም አዘጋጅቻለሁ የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ትኩረት የማይሰጥባቸው የሰውን ማንነት መዳሰስ ደስ ይለኛል። ሙሉ በሙሉ በፈረንሳይኛ የተሰራው ይሄ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። ልዑል ከፊልም ስራ ውጭም ዋግ ኢንተርቴመንት የተሰኘ ድርጅት ከቶ በስራ አስኪያጅነት እየሰራ ይገኛል። እንግዲህ ከፊልሙም ወደ ሌላ አይነት የህይወት ጎዳና ላይ ያለውኝ እና እሱ ሙዚቃ ነው እና አሁን አዲስ አበባ ውስጥ እንደ አርቲስት ማናጀር ሆኜ እየሰራሁ ነው ያለሁት እና በዚህም ስራዬ ዘጠኝ የሚሆኑ አርቲስቶችን እና ባንዶችን እና እነዚህ ባንዶችና አርቲስቶች በተለያየ አይነት የሙዚቃ ዘርፍ ላይ የተሰማሩ ናቸው። ፊልምና ሙዚቃ እንግዲህ ተጓዳኝ የሆኑ ጥበብ ዘርፎች ናቸው እና ሁለቱንም አንድ ላይ ለማስኬድ ስለማሰብ ነው ወደዚህም ስራ የገባሁት እና ደግሞ በጣም ሙዚቃ ስለምወድ እና ትልቅም የሆነ ለውጥም ለማምጣት ስለምፈልግ ነው በሙዚቃው ዘርፍ ላይ ማለት ነው። እንግዲህ የኔ ራዕይ አሁን ካልኩት ጋር ይገናኛል። ምንድን ነው ብዙ አርቲስቶች አሉ ሀገር እና ብዙ ለጥበብ የሚገፋፍ ብዙ ነገሮች አሉ። ግን ሁሉ ጊዜ ሳያድጉ ከአጭሩ ነው የሚቀጩት። እነዚህ አርቲስቶች ከስራቸው የሚገፋቸው የሚደግፋቸው ብር ሊሆን ይችላል። በሌሎች አይነትም የድጋፎች የሚያገዛቸው ነገር ቢኖር የተሻለ ነገር ማምጣት ይችላሉ ብዬ አስባለሁ እና ከዚህ በላይም ያለንን የባህል ሀብት ማሳደግ ይቻላል ብዬ አስባለሁ እና ይሄ እነዚህ ሁሉ ነገሮች አድገው ወደፊት ይህንን እንግዲህ በሚቀጥሉት አንድ ሁለት ሶስት አመታት አምስት አስር አመታት እናየዋለን ብዬ አስባለሁ። ለምን ጥበብ ስሙ የአንድ ሰው የአንድ ማህበረሰብ ወይም የአንድ ሀገር መገለጫ ነው። የኛንም የኢትዮጵያንም ኢሜጅ ይቀይራል እያስባለሁ። አርትና ይሄ ነገር የኔ ራዕይ ነው። ብዙ ጊዜ ጥበብ ሲባል በእኛ ማህበረሰብ ውስጥ ዋጋ አይሰጠውም። ይሄንን ሁሉም ሰው ያየዋል መንገድ ላይ ሲሄድ ሙዚቃ ይሰማል። መንገድ ላይ ሲሄድ ስዕል ወይም ምስል ያያል። እና እነዚህ ነገሮች ብዙ ሰዎች ተጋግዘው የሰሩት የጥበብ ውጤት ነው። እና እነዚህ ነገሮች ዋጋ ቢሰጣቸው የተሻለ ነው ብዬ አስባለሁ። ጥበብ ለጥበብ ለአሜሪካ ድምጽ ሬዲዮ፣ ኤደን ገረመው፣ ዋሽንግተን ዲሲ። ሰላሳ አርባ ሀምሳ ስልሳ ሰባ ሰማንያ ዘጠና መቶ ሰላሳ አርባ ሀምሳ ስልሳ ሰባ ሰማንያ ዘጠና መቶ E can come come me koi, coin tas va ث م س ሳምንቱን ሙሉ አብራችሁ ለነበራችሁ አድማጮቻችን በጣም እጅግ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችንም በዚሁ ተጠናቋል። አሁ እንግዲህ ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ቪኦኤ አምሃሪክ ብላችሁ ደግሞ በፌስቡክ ገጻችን ላይ መልእክቶቻችሁን አስቀምጡልን። አብታ ሙሲ የምናይደንገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር በጀምር ነው የጸደይ ሙዚቃ እንሰነባበታለን ደናደሩ እግቱ እግቱ ሆኖ ዘፋኘው አሳስቻለሁ። አድማጮች የግቱን ሙዚቃ እየሰማን እንለያያለን። መልካም ሳምንት። i